ኬንያና ኢትዮጵያ የድንበር አስተዳደር ጉባኤያቸውን ዛሬ ሲያካሄዱ በጸጥታ ጥበቃ፣ ንግድና ስደትን በሚመለከቱ ጉዳዮች ላይ ተወያይተዋል። ለአሜሪካ ድምፅ የስዋሂሊ ዝግጅት ክፍል ዘጋቢዎች ከሞምባሳ ባስተላለፉት ዘገባ ሁለቱ ጎረቤቶች ስምምነቶቻቸውን ተግባራዊ ለማድረግ ባሉባቸው የአፈጻጸም እክሎች ዙሪያ መምከራቸውም ተነግሯል። ሄኖክ ሰማግዜር ተጨማሪ ይዟል። በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን ወደ ሌላ የስደተኞች ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸው ይታወሳል። ዛሬ በሞምባሳ ኢትዮጵያና ኬንያ የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል። ይሄኛው ስብሰባ ሰላሳ አንደኛው የኢትዮጵያና የኬንያ የጠረፍ አስተዳዳሪዎች እና ኮሚሽነሮች ስብሰባ ነው። በሁለቱ ሀገሮች ረዥም ጊዜ ግንኙነት ውስጥ አሁን ሰላሳ አንድ ጊዜ ሰላሳ አንደኛው ይሄ ነው ማለት ነው። በዚህ ስብሰባ ላይ ንግግር የሚደረግባቸው ጉዳዮች በርካታ ናቸው። ሲጀመር የስብሰባ ተሳታፊዎች ከተለያዩ መስሪያ ቤቶች የሚመጡ ናቸው። ከውጭ ጉዳይ፣ ከሀገር አስተዳደር፣ ከግብርና፣ ከጠረፍ አስተዳዳሪዎች እና ከመሳሰሉት በርካታ ሀገር አቀፍና ክልላዊ ተቋሞች የሚመጡ ናቸው። የሚነሱ አጀንዳዎች በርካታዎች ናቸው። የስብሰባ ተሳታፊዎች በርካታዎች ናቸው። በሁለት ቡድን ተከፍሎ ነው ውይይት የሚያደርጉት። በድንበር ክለላ ላይ ውይይት ይደረጋል። በኢሚግሬሽንና በሁመን ትራፊኪንግ የምንለው የሰው ህገወጥ ዝውውር ላይ ውይይት ይካሄዳል። በጠረፍ ደህንነት ላይ ሌሎችም ለምሳሌ የጠረፍ ንግድ፣ የቀረጥ ጉዳይ፣ የጤና ጉዳይ፣ የግብርና ጉዳይ፣ የትምህርትና የመሳሰሉት ነገሮች ላይ ስብሰባ ውይይት ይካሄዳል እና የሚተላለፉ ውሳኔዎች ደግሞ በሁለቱም ወገኖች ተግባራዊ ይደረጋሉ። ሲጠቃለል ለሁለቱ ሀገሮች ግንኙነት ይሄ ከፍተኛ አስተዋጽኦ ያደርጋል ማለት ነው። በጉባኤው የኬንያ መንግስት የካቢኔ ጸሐፊ በፍጥነት ስምምነቶችን በተለይ የድንበር ስምምነቶችን ተፈጻሚ ለማድረግ ሁለቱ ሀገሮች እንዲሰሩ ማሳሰባቸውም ተዘግቧል። ሁለቱ ሀገሮች ያፈጻጸም ችግር አለባቸው ወይ በሚል አምባሳደር ዲና ሙፍቲን ጠይቀናል። በሁለቱ ሀገሮች መካከል በእስካሁኑ ረዥም ግንኙነት ውስጥ ከስልሳ በላይ የተለያዩት ትብብር ስምምነቶች ተፈራርመናል። እነዚህ ትብብር ስምምነቶች በኢኮኖሚ፣ በጸጥታ፣ በፖለቲካ፣ በማህበራዊ ዘርፍ ወዘት የተካሄዱ ስምምነቶች ናቸው። በእነዚህ ስምምነቶችን ተግባራዊ ለማድረግ በተለያዩ ደረጃዎች እንቅስቃሴ ተደርጓል። የተወሰኑቱ ተግባራዊ ሆኗል። ያልተተገበሩና በሂደት ላይ ያሉም አሉ እና ይህንን ለማስገንዘብ ነው የሚኒስትሩ የተፈራረምናቸውን ነገሮች ተግባራዊ ማድረጉ ላይ ጠንክረን እንስራ፣ በዚህ ላይ እንዴት እንደምንሄድበት እኒህ የሚል ነገር ያቀረቡት በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያና ኬንያ በርካታ ስደተኞች የሚመነጩባቸው በተለይ ኢትዮጵያ የሚሰደዱባቸውና የሚተላለፉባቸው ሀገሮች ናቸው። ሕገ ወጥ የሰዎች ዝውውርን አስመልክቶ በጉባኤው ስለተወያዩት አስረድተዋል። ሕገ ወጥ የሰዎች ዝውውር የሪጂኑ በአጠቃላይ የአፍሪካ ሀገር ችግር ነው። ብዙዎቹ የአፍሪካ ሀገሮች የዚህ የዝውውሩ መነሻ ናቸው። አንዳንዶቹ ደግሞ መዳረሻ ናቸው። አንዳንዶቹ ደግሞ መተላለፊያ ናቸው። በዚህ መሰረት ኬንያ የዚህ ህገወጥ የሰዎች ዝውውር መነሻም መተላለፊያም አንዳንዴ መዳረሻ መሆኗ ትሰራለች። በዋናነት ግን መተላለፊያ ናት። ስለዚህ በዚህም ረገድ ከኬንያ የተለያዩ አካላት ጋር በተለይ ጉዳዩ ከሚመለከታቸው ወገኖች ጋር በትብብር እየሰራነን ህገወጥ የሰዎች ዝውውር ለመክታት በህጋዊና በጸጥታ ረገድ የሚደረጉ እንቅስቃሴዎች አሉ። ይህ እንደተጠበቀ ሆነ በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በሀገር ቤት የሚሰሩ ስራዎች አሉ እና እነዚህ ስራዎች ናቸው የተካሂዱ ያሉት።